መላው የኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ አብሮ የመስራት ስምምነት ሰነድ ተፈራረሙ። የሁለቱ ፓርቲዎች መሪዎች ይህ ትብብራቸው ሰፋ ባለ ጥናት ላይ የተመሠረተ እንደሆነና ወደ ውህደት የሚዘልቅ መሆኑን አስታውቀዋል። ድርጅቶቹ በሀገሪቱ አብዛኛው ክፍል መዋቅር መዘርጋታቸውንም ይናገራሉ። መለስካቸው አምሃ ዝርዝር ልኳል። የሁለቱ ፓርቲዎች አብሮ የመስራት ስምምነት ሰነድ ዛሬ በመላው ኢትዮጵያ አንድነት ድርጅት ጽፈት ቤት ከመፈጸሙ በፊት ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው ላይ ላለፉት አራት ወራት ይህን አብሮ የመስራት ሰነድ ለመፈራረም ከሁለቱ ፓርቲዎች በተወጣጡ አባላት የተመሠረተው ኮሚቴ ሰፊ ጥናት ማካሄዱን የወቅቱ የኮሚቴው ሰብሳቢና የመያድ ዋና ጸሐፊ አቶ አዳነ ጥላሁን ዘርዝረዋል። ሰነዱን ሁለቱ ፓርቲዎች የሚፈርሙትም በዚህ ጥናት ላይ ተመስረተው እንደሆነም አስረድተዋል። በኢትዮጵያ ላለፉት አያሌ ዓመታት ፓርቲዎች ህብረት፣ ውህደት፣ ግንባርና የመሳሰሉትን አደረጃጀቶች እየፈጠሩ ሲፈርሱ እንደነበረ ያስታውሱት የመያህድ ፕሬዚዳንት ዶክተር በዛብህ ደምሴ የዚህ ምክንያቶች ናቸው ያሏቸውንም ዘርዝረዋል። የዚህ ዋናው ምክንያት ፓርቲዎቹ ጥልቅ ዝርዝር በሆነ መልክ ባለመጠናናት በችኮላ ወደ ውህደት ስለሚሄዱ ሁለት የሀሳብ ልዩነት ሲያጋጥም በመቻቻል ፖለቲካ መፍትሄ ከማስቀመጥ ይልቅ ወደ መጠላለፍ ስለሚገቡ። ሶስት እኔ ያልኩት ይሁን የሚል መንፈስ ማሳደር። አራት ከህዝብ አጀንዳ ይልቅ ለግል ስብዕና መጨነቅና ሌሎች ናቸው። ይሁንና እነዚህ ትብብሮች ድክመት የነበረባቸው ቢሆንም ያደረጉት አስተዋጽኦ አልነበረም ለማለት አይቻልም ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው ካሁን የተደረጉት ትብብሮች ሁሉ የስርዓት ለውጥ አምጥተዋል ባይባልም ለሰላማዊ ትግሉ መጎልበት ያደረጉት አስተዋጽኦ ግን አሌ የማይባል ነው። ፓርቲዎቹ በተናጠልም ሆነ ትብብሮቹ በጋራ ህዝብን በማስተማር በማንቃት፣ በማደራጀት፣ በማታገል ዛሬ የተፈጠረውን ህዝባዊ ጥያቄ አዳብረዋል ቢባል ማጋነን አይሆንም። አቶ የሺዋስ አክለውም የመያድ ሰማያዊ በጋራ መስራት እንደ ጅምር ሆኖ ሌሎች ተመሳሳይነት ያላቸው ፓርቲዎች እና ስብስቦች ተካተውበት አንድ ጠንካራ ሀገራዊ ፓርቲ ለመመስረት የምናደርገው ጉዞ አካል ነው። ስለሆነም ሌሎችም ፓርቲዎችና ስብስቦች ከራስ በፊት ሀገርን እና ህዝብን በማስቀደም ልዩነትን በማጥበብ ወደ አንድ የምንመጣበትን መንገድ እያሰብን ወደ ተግባር የምንገባበት ጊዜ አሁን ነው እላለሁ። የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት ዶክተር በዛብህ ደምሴ በበኩላቸው ሰነዱ የዛሬውን ትብብር ብቻ ሳይሆን ይከተላል ያሉትን ውህደትም ያዘጋጀ ስራ የተከናወነበት እንደሆነ ጠቁመዋል። ይህ ዛሬ የሚፈረመው ሰነድ ሁለቱ ፓርቲዎች በረጋና ጥንቃቄ በተሞላበት ጥናት ላይ ተመርኩዘው ወደፊት ለሚያደርጉት ውህደት በር ከፋች መሆኑን ላረጋግጥ እወዳለሁ። ከዚህ ፊርማ ስነ ስርዓት መጠናቀቅ በኋላ ሁለቱም ፓርቲዎች ስራዎችን በጋራ እንደሚሰሩ በሁለቱ ፓርቲዎች ስም ላረጋግጥላችሁ እወዳለሁ። አመሰግናለሁ። ሰነዱ ከመፈረሙ በፊት ጋዜጠኞች ጥያቄዎች እንዲሰነዝሩ እድል ተሰጥቷቸዋል። ከጋዜጠኞቹ ጥያቄዎች አብዛኞቹ የሀገሪቱ የፖለቲካ ፓርቲዎች ታሪክ መነሻቸው እንደሆነ በመግለጽ የሁለቱ ፓርቲዎች አብረው ለመስራት ዛሬ የፈረሙት ሰነድ አስተማማኝነቱን በጥርጣሬ የሚያዩና የሚጠይቁ ነበሩ። የፓርቲዎች መሪዎች የበኩላቸውን መልሶች ሰጥተዋል። ከአንድ ጋዜጠኛ የቀረበው ጥያቄ ደግሞ እንደተባለው አብሮ የመስራት ስምምነታችሁ በዝርዝር ጥናት ላይ የተመሠረተ ከሆነ የአባሮቻችሁ ቁጥር፣ የድርጅታዊ መዋቅራችሁ ስፋት፣ የገንዘብና የመሳሰሉ ሀብትና አቅማችሁ ምን ይመስላል የሚል ነበረ። የመያዱ ዋና ጸሐፊ ጥያቄውን ሙሉ ለሙሉ ለመመለስ እንደማይፈልጉ ምክንያታቸውን ሰጥተው በከፊል እንዲህ መልሰውታል። ሙሉ በሙሉ ጥያቄህን ላለመድፈን በሁለት መቶ ሰማንያ አንድ ወረዳ መዋቅራችን እንዳለ በ39 ዞን በእኛ አደረጃጀት ማለት ነው፣ በኢህአደግ አደረጃጀት አይደለም። ዞኑ መዋቅራችን እንዳለ፣ በአምስት ቀጠና መዋቅራችን እንዳለ፣ በሁለት ልዩ ቀጠና መዋቅራችን እንዳለ፣ በአጠቃላይ በሀገሪቱ ውስጥ በ281 ወረዳ እንደምንንቀሳቀስ ሁሉ ፈትሸናል። ስለዚህ የገንዘብ አቅማችንና የአባላታችንን ብዛት ለጊዜው ተውና ይህንን ብቻ እንድትይዝልከ፣ ይቅርታ ጋራ እንትን አደርጋለሁኝ። በመጨረሻም የሁለቱ ፓርቲዎች መሪዎች በሰነዱ ላይ ፊርማቸውን አኑረዋል። የሁለቱ ፓርቲዎች አብሮ የመስራት ስምምነት በሀገሪቱ የፓርቲዎች ሕግ መሠረት የብሔራዊ ምርጫ ቦርድን ይሁንታ የማይፈልግ እንደሆነም ተገልጿል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ